አንድ መቶ የሚሆኑ እንባት የተሰኘው የጥቃቅንና የአነስተኛ ሥራ ማኅበር መደብር ባለቤቶች ሱቆቻችሁን ለቃችሁ ውጡ መባላቸውን ተናገሩ። ሱቆቻቸው ከሥራ ሰዓት ውጪ ሌሊት ላይ የታሸጉባቸው መሆኑን ተናግረው በደል እየደረሰብን ያለው ማንነታችንን መሠረት በማድረግ ነው ይላሉ። ቦታ ሳይሰጠን ለቃችሁ ውጡ መባሉ ተገቢ አይደለም ሲሉም የከተማውን መንግሥት ይከሳሉ። የሐዋሳ ከተማ አስተዳደር በበኩሉ ከመንግሥት ጋር የገቡት የውል ጊዜ በማብቃቱና ለሌሎች ሥራ አጥ ወጣቶች የመስሪያና የማምረቻ ቦታ ለመስጠት ሲባል እንዲለቁ መወሰኑን አስታውቋል። ለአምስት ዓመት ተዋውለው ለአስራ አራትና ከዚያ በላይ ዓመታት የተጠቀሙበትን ከማንነት ጋር ማያያዝ ተገቢነት የለውም ሲልም ከክፍለ ከተማ ሕዝብ ጋር በመመካከር የተላለፈው ውሳኔ ነው ብሏል። ዮናታን ዘብዴዎስ ከስፍራው ያጠናቀረውን ዘገባ ልኮልናል። እንምባት ጥቃቀኛ አነስተኛ ስራ ማህበር በውስጡ 100 ነጋዴዎችን የያዘ በሐዋሳ ከተማ በባህል አዳራሽ ክፍለ ከተማ በጨርቃ ጨርቅ ንግድ ስራ የተሰማራ ማህበር ነው። ማህበሩ ከተደራጀበት ከ1997 ዓ ም አንስቶ እስከ 2011 ዓ ም እየሰራበት የቆየ ቦታ ለንግድ የማይመች እንደነበርና የማህበሩ አባላት እንዳለሙት ይናገራሉ። በአሁኑ ወቅት ማህበሩ ህጋዊና ግብር ክፋይ መሆኑም ገልጸዋል። በኦሞ ማይክሮፋይናንስ ብድርና ቆጠባ ተቋምም ከሚያገኘው ገቢ 3 ሚሊዮን ብር መቆጠቡና ክፍለ ከተማው እውቅና ሰጥቶት ወደ ታዳጊ መካከለኛ ደረጃ ማህበር መሸጋገላቸ መሆናቸውን ተናግሯል። ይህንን ከግምት ውስጥ በማስገባትም የከተማውን ደረጃ የሚመጥን ንግድ ስራ ለመስራት የሚያስችል የግንባታ ቦታ እንዲሰጣቸው ጠይቀው የቀድሞ የከተማው ከንቲባ ለመስጠት ቃል ገብቶልን የተጠባበቀን እንገኛለን ነው ያሉትም። ይሁን እንጂ ያለምንም ቅድመ ዝግጅት በአምስት ቀናት ውስጥ ቦታውን ለቃችሁ ውጡ ተብለን ሱቃችን ከታሸገ ሁለተኛ ሳምንት ይዟል ይላሉ። እዚህ በአስራ አምስት ቀን ውስጥ በሰባት ቀን እንድትነሱ የሚል ደብዳቤ መጣ። ለእኛ ዱብ እዳ ነገር ነው። ምንም ቅድመ ዝግጅት ያደረግነው ነገር የለም። ያው ዕቃችን ግን እናዘርፋችኋለን የሚሉ ነገር ስለተናገሩ ማለት እንልክባችኋለን ዱርዬ ብለውናል፣ ጃነ ስላሉን የተወሰነ ዕቃዎች አሽሸናል። ነጋዴዎች አንድ መቶ ነን እንጂ ከሰባት መቶ እስከ አንድ ሺህ የሚጠጋ የቤተሰብ አባላት ከዚህ ስራ ጀርባ መሆናቸውን ገልጸዋል። በዚህ ማህበር ውስጥ ያሉ ነጋዴዎች 95 በመቶ በማንነታቸው ጉራጌ መሆናቸውን ተናግረዋል። አንድ የማህበሩ አባል በደል እየደረሰብን ያለው በማንነታችን ነው ሲል የከተማው መንግስት ይከሳል። የመጣችሁበት ሀገር ሂዱ ተብለናል። ለምሳሌ ከመጣችሁበት ሀገር ወደ መጣችሁበት ሀገር ሂዱ። ይሄ ምን ማለት ነው? ኢትዮጵያዊ ነን እኛ። እዚህ ሰርተን መኖር እንችላለን። በዜግነታችን ያለን መብት ለምን አይጠበቅም ነው እኛ ያልነው። ተከራይታችሁ እንኳን እዚህ ሀገር እንዳሰሩ ተብለናል። የማህበሩ አባል ደግሞ ትኬቶች የፖለቲካ ጥቅም ለማግኘት ሲሉ የሚፈጽሙት ደባ እንጂ ሲዳማ እንደ ህዝብ አቃፊ ነው ይላል። የሲዳማ ብሔር በጣም ትልቅና ማንም አቅፎ የሚኖር ብሔር ነው። በግልጽ ሲቀመጥ ብሔርን ሽፋን ተደርጎ የሚደረጉ ነገሮች እንደኛ ማለት ነው። ምንም አይነት ፈጽሞ እንደዚህ አይነት አመለካከት የለንም። በቅርብ ጊዜ የፖለቲካውን ተቀብሎ አስመስሎ የራሱ ከጀርባ የራሱ ጥቅም ለማስጠበቅ ግን የሚሰሩ ስራዎች አሉ። ግልጽ የምናቀው ነገር አለ የጥቂት ግለሰቦች ሊሆን ይችላል። አጠቃላይ ሲዳማን ግን አይወክልም። አስራ አምስት ዓመት አዋሳ ውስጥ ቁጭ ብለናል። አንድም ነገር እኛ ስናይ በእንደዚህ አይነት አመለካከት አይደለም። በቅርብ ጊዜ ግን ቀጥተኛ መንገድ ለመሄድ የሚፈልግ አንዱ የመጠምዘዝ እነዚህ ነገሮች ሊስተካከሉ ይገባል። ከዚህ በተጨማሪም እኛ እያልን ያለነው ቦታውን አንለቅም ሳይሆን የተገባልን ቃል ይፈጽምልን ነው ብለዋል። ቃል በቃል የክፍለ ከተማ አስተዳደርም የቀበሌ አስተዳደርም ባሉበት በዚህ ተግባብተን ቁጠባችን በደንብ ማሳደግ እንዳለብንና በዚህ ነገር ላይ ትኩረት ሰጥተን መስራት እንዳለብን ተግባብተን ነው እየወጣ ነው ነገር ግን ተፈጻሚ አልተደረገም። አሁን እኛ ይሄ ነገር ነው ተፈጻሚ እንዲደረግልን የምንጠይቀው። የምንሸጋግርበት ቦታ ሳይሰጠን ለቃችሁ ውጡ መባሉ ተገቢ አይደለም ሲሉ ቅሬታቸውን ተናግረዋል። የአዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳር ሽወዳ እንዳሉት እውነት ነው፣ ማህበሩ ቦታውን ለቆ እንደወጣ ተወስኗል። እንዲለቆ የተወሰነውም ከመንግስት ጋር የነበራቸውን ውል ስለጨረሱ ለሌሎች ስርዓት ወጣቶች እድል ለመስጠት ነው ብሏል። እነዚህ ሀብት ያፈሩ ስለሆነ ታችሁም ስለምታወቅ ወደ መካከኛ ባላት ነትቡና

ከተደግ በኋላ ነው የሚወስዱት። በዚህ መልኩ ነው እንዲለቁ የተወሰነው። ማነታቸውን መሰረት በማድረግ ሳይሆን ለአምስት ዓመታት የገቡትን ውል ጨርሰው ለአስራ አራት ዓመታት የተጠቀሙ በመሆናቸው የህዝብና የመንግስት ሀብት በፍታውነት ለመጠቀም ሲባል ነው ብሏል። በሲዳማ ውስጥ በገጠማ ከተማ ብዛት እኔም ያልኩት ከጉራጌ ማህበረሰብ ጋር ነው ይህንን የሚያንጸባርቀው እነ ጉራጌ ነው ብዬ አልወስድም። ከዚያ ውጭ ሶሻል ሚዲያ ላይ ቀደም ሲሉ የሚለጥፈው ማንኛውም የግብር ደንብ በመጣት ተሰሩ ሲቀጣ ሌላ ብሔረሰብ ለባሰሳፍ ና ትኪ ሲደረግ ነበረ። ደግሞ ጉራጌ እስካሁን ድረስ አይጠቀስም ነበረ። ጉራጌ በመሆናቸው የሚባለ ከሆነ ጉራጌም ቢሆን ለአምስት ዓመት በቡል የወሰደውን የህዝብ ሀብት ማት መት ጠቀ አለበት። አቶ ስኳሪ በማንነታቸው ዛቻና ትንኮሳ የሚደርስባቸው ከሆነ ለፖሊስና መንግስት አሊያም እኔ ቢሮ ድረስ መጥተው ማነጋገር ይችላሉ ብለዋል። በመመሪያ መሰረት ድጋፍና ሌላ መስሪያ ቦታ ሳናገኝ መደላ ይተበትናል ብለው ላቀረቡት ክስም የሚያስፈልገውን መስፈርት ካሟሉ ድጋፍ ይደረግላቸዋል ብለዋል። ቤት አማካኝነት ተደግፈው ነው የሚሸጋገሩት። ለዚያ የሚያስፈልገው ግብአት አለ። እሱን በሚያቀርቡት ፕሮጀክት መሰረት መንግስት ድጋፍ አድርጎላቸው እንድጠቀሙ የሚያደርግ ነው የሚሆነው። የአሰራር ስርዓት አለው እሱ። የከተማው ስራ እድል ፈጠራና የምግብ ዋስትና ፕሮግራም ኃላፊ አቶ በላይ አሜሶ በበኩላቸው የንግድ ቦታዎች እንዲወሰድባቸው ተደረገው ለሌሎች ወጣቶች ለመስጠት ብቻም ሳይሆን ለሶስተኛ ወገን በህገ ወጥ መንገድ ስለተላለፉ የህግ በላይነትንም ለማስከበር ነው ብሏል። እንደ ከተማ ካሉ ሼዶች ወደ አንድ ሺህ ሶስት መቶ ምናምን ሼዶች መካከል ስድስት መቶ ስምንቱ ጊዜ ያለፈባቸውና አንዳንዶች ደግሞ ወደ ሶስተኛው ወገን የተላለፉ መረከብ እንዳለብን በከተማ አስተዳደሩ አቅጣጫ ተቀምጠው ነው የተሰራ ያለ እንዲመልሱ ሲደረግ አንድም አሁን ለሚመጣው ወጣት ቦታ ለማዘጋጀት ተብሎ ብቻ አይደለም። እሱ አንድ ጉዳይ ሆኖ የአሽጋቢ ተገንም ለማስከበር ተብሎ ነ ለሁሉም የከተማ ወጣቶች የእኩል ተጠቃሚነትና ፍትሃዊነት የማረጋገጥ ስራም ይሰራል ብሏል። አዋሳ የሁላችን ነች። ሁሉም ዜጋ ነዋሪው በኩል መብት አለው እና ፖለቲከኞች እንደዚህ ሊያባርሯችሁ እንደዚህ ሊያደርጓችሁ እንደዚህ ሊያደርጓችሁ ማህበረሰቡም ያን የሚረዳበትና ያን በተለያዩ ሚዲያ የሚያስተጋባበት ሁኔታ አለ። የፈጽሞ የማይሆን የማይቻልም እንደሆነ ህዝቡም ሊያውቅ ይገባልና በዚህ ልክ ተበተን ዋና ተረክበን ስናበቃ ስናስተላልቅ ፊትዊነትን ከአበላሽን ልንጠየቅም ይገባል። በሀዋሳ ከተማ ባሉ ስምንቱም ክፍለ ከተሞች የሚገኙ ሌሎችም ማህበራት ከአምስት አመት በላይ የቆዩ እንደሆኑ የስራ ቦታቸው እየተቀማ መሆኑን የከተማው ከንቲባ አቶ ስኳሬ ነግሮኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም